ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ወጣቶችን የሚመለከቱ በርከት ያሉ መሰናዶችን ይዘንላችኋል። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ። አብረናችሁ እናመሻለን። ወደ ቀዳሚው መሰናዱ እንሻገር። ጋቢና ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለምታመሹ በእጅጉ እናመሰግናለን። ወደ ቀዳሚው መሰናዶ እንሻገር። የዩናይትድ ስቴትስ መንግስት ከ11 ቀናት በፊት ሮ ን ወይድ የተሰኘውንና የፌዴራል መንግስት በፅንስ ማቋረጥ ላይ ስልጣን የሚሰጠውን ህግ በመሻር ግዛቶች ፅንስ ማቋረጥን በራሳቸው እንዲወስን ፈቅደዋል። ይህ ሁኔታ ታዲያ እያወዛገበ የሚገኝ ሲሆን የፌዴራሉ መንግስት እንዲህ ማለቱ በዓለም አቀፍ ደረጃ በውሊድ መከላከልና የፅንስ ማቋረጥ አገልግሎት ላይም የራሱ የሆኑ ተግዳሮቶችን ይፈጥራል ተብሎ ይጠበቃል። ለመሆኑ ይሄ የዩናይትድ ስቴትስ ፖሊሲ የኢትዮጵያውያንና አፍሪካውያን ሴቶች ጤና ላይ የሚያሳድረው ጫና ምን ይሆን ስትል ኤደን ገረመው በጉዳዩ ላይ ባለሙያዎችን አነጋግራ ተከታዩን መሰናዶ ይዛ መታለች። እንደ አውሮፓውያን አቆጣጠር ሰኔ 24 2022 ዓ.ም የዩናይትድ ስቴትስ ጠቅላይ ፍርድ ቤት በሀገሪቱ ጽንስ ማቋረጥን ህገ መንግስታዊ መብት ያደረገውን ሮቪና ዌድ በመባል የሚታወቀውን ታሪካዊ ውሳኔ ሻረው። ይህም የፌዴራል መንግስቱ በጽንስ ማቋረጥ መብትን ማስከበር ላይ ስልጣኑን ሙሉ ለሙሉ ለግዛቶች አሳልፎ የሚሰጥ ፖሊሲ ሲሆን፣ ያለፈውን ሳምንት በዩናይትድ ስቴትስ የሚገኙ ሴቶች በዜግነታቸው የሚገባቸውን መብት የሚሽር በገዛ አካላቸው ላይ እንዳይወስኑ የሚያደርግ ህግ ነው ብሎ እየተወገዘ ይገኛል። የዚህ ፖሊሲ ለውጥም ጽንስን ማቋረጥን ህገ ወጥ በሚያደርጉ ግዛቶች የሚኖሩ ሴቶችን ጤና ስጋት ላይ የሚጥል መሆኑን የህክምናና የፖሊሲ ባለሙያዎች እየተነበዩ ይገኛሉ። ይህ በዩናይትድ ስቴትስ የተወሰነ ፖሊሲ ታዲያ አለም አቀፍ ስጋትንም ደቅኗል። አቶ አበበ ሽብሩ የማሪስቶፕስ ኢንተርናሽናል ኢትዮጵያ ዳይሬክተር ናቸው። ይሄ ፖሊሲ ዩናይትድ ስቴትስ በዓለም አቀፍ ደረጃ በስነ ተዋልዶ ጤና ላይ ያላትን ልገሳ የሚቀንስ እንደሆነ እና ይህም ኢትዮጵያን ጨምሮ በብዙ አፍሪካውያን ሴቶች ላይ የሚያመጣው ተግዳሮት እንዳለ ያስረዳሉ። እንግዲህ በመሰረታዊነት አሁን የተላለፈው ውሳኔ በተለይ የአፍሪካ ሴቶችን መብት የሚገድብ የስነተዋልዶ እና የቤተሰብ ቅድ ተጠቃሚነታቸውን አቅም የሚያሳንስ፣ እነዚህ ተደማምሮ በአፍሪካ ደረጃ የእናቶችን ሞት ቁጥር ከመጨመር አኳያ አስተዋጽኦ የሚያበረከት ነው፣ ሞትን ከማፋጠን አኳያ። ስለዚህ ታሳቢ ያደረገ ያለው ነባራዊ ሁኔታ ያላገናዘበ ነው። ምናልባትም ሕጉ የጸደቀው አሜሪካ ላይ ነው፣ አፍሪካ ጋር ምን አገናኛ የሚለው ነገር ልናይ እንችል ይሆናል። ምናልባት ያ እንግዲም ባለንበት ነባራዊ ሁኔታ አሜሪካ ላይ የሆነ ነገር የሚፈጸም ሪፕል ኢፌክት አለው፣ ቀጥታ ወደ አፍሪካ የመጣት እድል እጅግ በጣም ከፍተኛ ነው። ኢሮፕ ላይ የሚፈጸሙ አንዳንድ ውሳኔዎች ሌሎች አገሮች ላይም እንደዚሁ ተግባራዊ ሁኔታ አላቸው። ምክንያቱም አብዛኛው ድጋፍ እንዳልሽው ድጋፍ የምናገኘው ልገሳ የምናገኘው ከተለያዩ አለም አቀፍ ድርጅቶች እና አገሮች ነው። ስለዚህ እነዚያን ውሳኔዎች በተለይ የድጋፍ ለሚያደርጉ ድርጅቶች እንደ ፕሪኮንዲሽን የመጠቀም እድሉ ከፍተኛ ስለሆነ የሚኖረው ተጽዕኖ እና አስተዋጽኦ እጅግ በጣም ከፍተኛ ነው። ዩናይትድ ስቴትስ ውስጥ በፕሬዚዳንት ዶናልድ ትራምፕ የጸደቀው በፅንስ ማቋረጥ ጉዳይ ለዓለም አቀፍ ድጋፍ የሚያግደውን ግሎባል ጋግ ሩል የተሰኘውን ሕግን ተከትሎ ሜሪ ስቶፕስ ኢንተርናሽናል ላለፉት አራት ዓመታት ከአሜሪካ መንግስት ድጋፍ አግኝቶ እንደማያውቅ የሚናገሩት ዳይሬክተሩ የአሁኑ ፖሊሲ ደግሞ ተጨማሪ ስጋት ደቅኗል ይላሉ። ብዙ አፍሪካ ሀገሮች ውስጥ የስነ ተዋልዶ እና የቤተሰብ አገልግሎት አቅርቦት እጅግ በጣም በከፍተኛ ሁኔታ ነው ያለው ይሄ ምናልባት ይሄ ውስንነት ቅድም ያልኩትን የተደራሽነት የተደራሽነትን አጠቃላይ ገጽታ የሚገድብ በመሆኑ ያ በመሆኑም ምናልባት ሴቶች፣ እናቶች፣ ልጃገረዶች ላልተፈለገ እርግዝና የመዳረጋቸው እድል ከፍተኛ ነው። ይሄ ያልተፈለገ እርግዝና ደግሞ ምናልባት ላልተፈለገ የፅንስ መቋረጥ ሊወስዳቸው ወይ ደግሞ ወደዛ ሊያምራቸው ስለሚችል ያ ተደማምሮ ደግሞ የሞት ቁጥርን በጣም በከፍተኛ ሁኔታ ሊጨምር ይችላል። በተለይም ሀይሉ የአዲስ አበባ ነዋሪ ስትሆን የሶስት ልጆች እናት ናት። ጽንስ ማቋረጥን ሃይማኖቴ ባይፈቅድም በዩናይትድ ስቴትስን ቢሆን ተገደው የተደፈሩ ሴቶች ግን ህጋዊ መብት ቢደረግ መልካም ነው ትላለች። የመጀመሪያው ሀሳቤ ምንድን ነው የተደፈሩ ሴቶች ልጁም ማልኮ የስለነቦራ ችግድ በነሳቸውም ላይ በበልጆቻቸውም ላይ ስለሚፈጠር ለነሱ ቢሆን ጥሩ ነው ብዬ አስባለሁ። ግን እንደ ሃይማኖቴ እንደ ራሴ ደግሞ ልጅን ማጥፋትና ጽንስ ማቋረጥ ጥሩ ነው ብዬ ስለማላሰብ ለሁለቱም እኔ ትንሽ መሀል ላይ ነው ያለሁት እና በሁለት በኩል ቢሆን ወይም ደግሞ የተደፈሩ ሴቶች ብቻ ምናምን ላይ ተረጋግጦ እንዲደረግ። ሁሉም ቤቴልሄም የቤተሰቧን ቁጥር ላይ መመጠን የወሊድ መቆጣጠሪያ እንደምትጠቀምና አገልግሎቱንም ከመንግስት ሆስፒታሎች በነጻ ማግኘቷን ትገልጻለች። ይህን ተከትሎም በዩናይትድ ስቴትስ የወጣው ፖሊሲ የወሊድ መከላከያና የፅንስ ማቋረጥ አገልግሎት የሚውሉ መድኃኒቶች ላይ ተመን እንዲወጣላቸው ቢያደርግ አሊያም እነዚህ መድኃኒቶች ወደ ሀገር መግባታቸው ቢቀንስ በሴቶችና እናቶች ላይ ትልቅ አደጋ ይጋርጣል ትላለች። እርዳታ መኖር አለበት ብዬ አስባለሁ። ምክንያቱም ወደ አፍሪካ ሀገራትና በተለያዩ ሀገራት አንደኛ ኢኮኖሚው ችግር ስላለ የወሊድ መቆጣጠሪያና እንደዚህ መከላከያ ነገሮች መኖር አለባቸው። በጣም የህዝብ ብዛት ትልቅ ነው። በዚህ ላይ ደግሞ የግንዛቤ ችግር ስላለ መቆጣጠሪያ ገብቶ በእርዳታ አንደኛ የአቅም ችግር ስላለ በእርዳታ ገብቶ ሰዎች መከላከል አለባቸው ያስባል። አለበለዚያ ያልተ ጠበቀ እንትን የሚመጣው ልጆች ላይ የቤተሰብ ምጣኔ ያላማከለ እንትን ይኖራል መኖር አለበት። እሷ ጋር ተመሳሳይ ሀሳብ የሚጋሩት ደግሞ በአዲስ አበባ ጋንዲ መታሰቢያ ሆስፒታል የአንድ መስኮት ሐኪም የሆኑት ዶክተር እስማኤል አሚኑ ናቸው። ዶክተር እስማኤል በአንድ መስኮት አገልግሎት ጥቃት የደረሰባቸው ሴቶች የሕግና የስነ ልቦና አገልግሎት እንደሚያገኙ ጠቅሰው በዋናነት ግን እርግዝናና ሌሎች ኤች አይ ቪን ጨምሮ ለአባላ ዘር የሚዳርጉ በሽታዎች እንዳይከሰቱ የሚረዱ መድኃኒቶች እንዲሁም እርግዝና ተከስቶ ለሚመጡት ደግሞ የጽንስ ማቋረጥ አገልግሎቶች እንደሚሰጡ ይገልጻሉ። እንግዲህ ጥቃት ደርሰባቸው የሚመጡ ሰዎች ብዙ ሊሆኑ ይችላሉ። ወደ አምስት ሴንተሮች አሉ። ሌላ አገልግሎት የሚሰጡ በጋን መታሰቢያ ሆስፒታል ግን በቀን ብቻ ወደ መቶ መቶ አስር ሰው ይመጣል። በዚህ መሀል እንግዲህ ፈጥነው የመጡ በሶስት ቀን ውስጥ የመጡ ከሆኑ መከላከያ ሕክምና እንሰጣቸዋለን ማለት ነው። ነገር ግን አንዳንድ ደግሞ ዘግይቶ ይመጣሉ። ቤተሰብን ፈርተው ወይ ጥቃት አድራሹ ጉዳት ያደርስብሻል ብሎ ሲል ያኔ ምናልባት ከሶስት ወር ከአራት ወር ከአምስት ወርም ወይ ከዛም በላይ እስከ ሰባት ስምንት ወር ቆይቶ ሊመጡ ይችላሉ። ያኔ ታዲያ የተለያየ አላስፈላጊ እርግዝና ተከስቶ የሚመጡበት አጋጣሚ ያለ ማለት ነው። ለዚህ ቁጥሩ ከመቶ እስከ መቶ ሀያ ሊሆን ይችላል ማለት ነው በቀን በሳምንት ደግሞ እንደዛው ማባዛት ይቻላል ማለት ነው እና ይሄ እዛ መከልከሉ ከእኛ ጋር እዚህ ጋር አቅርቦቱ የሚቀንሱ ነው ከተገኘ እጅግ በጣም ከፍተኛ ጉዳት በሀገራችን ውስጥ ሊያስከትት ይችላል ማለት ነው። ይህ ምልጭ የታልኩት ምንድ ነው? በፊት ስልክ ማቋረጥ ቶታሊ ክትል ነበር በፊት በዛ ምክንያት ሰው እንደዚህ ከቤተሰብ ወይ በመደፈር በሚያደርግበት አጋጣሚ ወይ ደግሞ ዲታል ይደው ሲጠይቁ አይቻልም ከተባሉ ዞሮ ዞሮ እሱ ማቋረጥ ስላለባቸው የተለያዩ ባህላዊ ቤት ይሄዳሉ ወይ ቤት ውስጥ ይሄዳሉ። አብዛኛው ህጻናቶች ወጣቶችና እናቶች ለሞት ይዳረጋሉ። ስለዚህ እዛ እንደዚህ አይነት ውሳኔ መወተኑ ለሀገራችን ከፍተኛ ጉዳት ሊያደርስ ይችላል ብዬ አስባለሁ። የሜርስቶፕስ ኢንተርናሽናል ኢትዮጵያ ዳይሬክተር አቶ አበበ ሽብሩ በዓለም አቀፍ ደረጃ መደረግ አለባቸው የሚሏቸውን ሶስት ነጥቦች ይጠቁማሉ። በእኔ በኩል ሶስት ነገሮች መደረግ አለባቸው ብዬ አስባለሁ አንደኛው ስለዚህ ይሄን ህግ በመንተራስ ህጉ ሊያመጣ የሚችለውን ጉዳት በመተንበይ በማሳየት ከፍተኛ የሆነ የአድቮኬሽ ስራ መስራት አለብን ብዬ አስባለሁ። አንዱ እሱ ነው። ሁለተኛ ምናልባትም የአሜሪካን መንግስት ፈለግ ተከትለው የሚሄዱ ሌሎች አገሮች ካሉ እና ምናልባትም ልገሳቸውን ልገሰነታቸውን ወይም ደግሞ እስካሁን የሚያደርጉትን አገልግሎትና ድጋፋቸውን አሁን በአሜሪካ መንግስት ወይ በፍርድ ቤት በወጣው በጸደቀው ህግ ተንተርሰው የሚሰጡ ከሆነ አሁንም በከፍተኛ ሁኔታ ችግር ሊፈጠር ስለሚችል ያን ቀድሞ የማሳየት እና አሊያንሳችን አሁን በተለይ ድጋፍ የሰጡ ለጋሽ ድርጅቶች ጋር የማጠናከር ስራና የመስራት ያለብን ሶስተኛው አገሮች ይህን ችግር ለመፍታት በራሳቸው ሪሶርስ በራሳቸው ሀብት ሊከሰት የሚችለውን ክፍተት እንዲሞሉ የማስቻል በተለይ በደርጋጅ ድርጅቶች ላይ ያለውን ምንድን ነው ጥገኝነት በቀስ በቀስ የማላቀቅና በራስ ሪሶርስ ወይም በራስ ሀብት የራስን ችግር የመፍታት አቅም ያፍታበት። የአሜሪካ ድምፅ ያነጋገራቸው ባለሙያዎችና አስተያየቱ ሰጪዎች በሙሉ ታዲያ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የወሰነው ሮና ዌድን የሚቀለብሰው ሕግ ዓለም አቀፍ ዳፋ እንዳለው ሁሉም ይስማማሉ። በአሜሪካ ድምፅ ለተጠናቀረ ዘገባ ኤደንገረመው ከዋሽንግተን ዲሲ በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ወጣቶችን የሚመለከት መሰናዶ ነው። አብራችሁን ስለሆናችሁ በእጅጉ ደስ ብሎናል። በመቀጠል ናኮር መልካ የላቀ የሂሳብ ትምህርት ችሎታ ያለውን ወጣት ያስተዋውቀናል። ወጣቱ በስሙ የሂሳብ ቀመር ሁሉ እንደተሰየመለት ተሰምቷል። ወደ ዘገባው እንሻገር። በኦሮሚያ ክልል ምዕራብ ሸዋ ዞን የባኮ ቲቤ ሁለተኛ ደረጃ ትምህርት ቤት የአስራ ሁለተኛ ክፍል ተማሪ መሆኑን የሚናገረው ፈይሳ ተፈሪ ባሻሻለው የሂሳብ ቀመር የተነሳ እውቅና እንደተሰጠው ገልጿል። ፈይሳ ተወልዶ ያደገው በሆሮ ጉድሮ ወለጋ ጅማ ገነቲ ወረዳ ውስጥ በምትገኘው የገጠር ቀበሌ ውስጥ መሆኑን ጠቅሶ ከዘጠነኛ ክፍል ጀምሮ ወደ ባኮቴቤ መጥቶ አቶ ሚዛኑ ከበደ የተባሉ አጎቱ ጋር ተጠግቶ እየተማረ እንደሚገኝ ነግሯል። የ19 ዓመቱ ፈይሳ በ12ኛ ክፍል ሂሳብ መጽሐፍ ላይ የመጀመሪያው ምዕራፍ ላይ የሚገኘውን አሪትሜቲክ ሲኩዌንስ የተባለውን ትምህርት ቀመር ማሻሻሉን ተናግሯል። በዚህም የሚወስደውን ጊዜና ምላሹን ለማግኘት የሚደረገውን ልፋት መቀነሱን ተናግሯል። ካለገባባቲን አመለዱ ቢሱኬ ሰትየ ከምቲን ከራል ባድሚሱ በቹ እንደና ከንጀሮ ከፋኬኛ ጥሮን ሲኒቃሱ በጥናት ወቅት በቀላል መንገድ እንዴት ማጥናት አለብን ብለን ስናስብ፣ ለምሳሌ ያክል በኬሚስትሪ ትምህርት ውስጥ ያሉትን ፔሪዲካል ቴብልስ በቀላል ዘዴ ለመያዝ እንጥራለን በሂሳብ ትምህርት ውስጥ ያለው አርትሜቲክ ሲኩዌንስ ውስብስብ እንዳይሆን በቀላል ዘዴ ለመያዝና የተሰጠውንም ጥያቄ ለመመለስ እችል ዘንድ ማሰብ ጀመርኩ። ይህ አሻሽዬ ያቀረብኩት ቀመር ከበፊቱ የሚለይበት የጊዜ ልዩነቱ ነው። በሂሳብ ትምህርት አንድ ጎበዝ ተማሪ ሶስት ደቂቃ ውስጥ ነው የአርትሜቲክ ሲኩዌንስን ቀመሩን ተጠቅሞ የቆ ጥያቄ ምላሹን ሊያገኝ የሚችለው እኔ ባገኘሁት ቀመር ግን አንድ ደቂቃ ብቻ ፈጃል። ተማሪው የጥያቄውንም ምላሽ ለማግኘት የሚያደርገውንም ልፋት ሊቀንስለት ይችላል። ፈይሳ ለጓደኛው በማሳየት የጀመረው የተሻሻለው የሂሳብ ቀመር በኦሮሚያ ክልል ደረጃ እውቅና እንዳስገኘለት አስታውቋል። በረቶ ተውካን ርዮ ተኮ ከነ መገርሳ ጭምዴሳ ቀብሶ አዳሙ ወጅን ኤርገፉ ቀኔ በመጀመሪያ መገርሳ ጭምዴሳና ቀብሶ አዳሙ ለተባሉ ጓደኞቼ ካሳየው በኋላ ወደ ሂሳብ መምህራችን ወሰድኩት። እሱም ስህተቱን ካስተካከለ በኋላ ለትምህርት ክፍሉ አሳየ። እነሱም ለትምህርት ቤቱ፣ ትምህርት ቤቱም ለወረዳ ትምህርት ጽሕፈት ቤት ካሳየ በኋላ ለዞን፣ ከዚያም የዩኒቨርሲቲ መምህራን እንዲያረጋግጡ ተደረገ። ከዚያም አዳማ ውስጥ ከሌሎች ተማሪዎች ጋር ተወዳድረን ሶስተኛ ወጥቼ የዋንጫ ሽልማት አግኝቼ ነው የተመለስኩት። ይህ በስሙ የተሰየመውን የሂሳብ ቀመርን ቀላልና ጊዜ ቆጣቢ አድርጎ በማሻሻሉ ስለተሰማው ስሜትና ስለወደፊት ህልሙም ተማሪው ለጋቢና ቪኦኤ ተናግሯል በረታ ኤግዛም የገጡ ደወካን ብያለሳ የገጡ ዋናንቴ ዳፍ በውስጤ የፈጠረው ጥንካሬ አንድ እንደ አስራ ሁለተኛ ክፍል ተፈታኝ ዝግጅቴን እንዳበረታ አድርጎኛል በሌላ በኩል የገባሁት ቃል አለ የሰዎችም አይን እኔ ላይ በመሆኑ ከፍተኛ ውጤት እንዴት ማስመዝገብ እንዳለብኝ ትልቅ ቁርጠኝነት በውስጤ አስቀምጠዋል የወደፊት እቅዴ የግድ የሚቀናኝ የትምህርት እድል ብቻ ሊቀጥል ማለት አይቻልም የመጀመሪያ ፍላጎቴ የሜዲስን መማር ሲሆን ያ ካልተሳካ የሶፍትዌር ኢንጂነር መሆን ፈልጋለሁ። እሱም ካልሆነ የሂሳብ ባለሙያም በሆን ደስ ይልኛል። ፈይሳ ይህንን አዲስ የሂሳብ ቀመር ለማግኘት አንድ ወር እንደፈጀበት ገልጿል። የባኮ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር በላይ በየነ ተማሪው አሻሽሎ ያቀረበው የሂሳብ ቀመር በኦሮሚያ ክልል ደረጃ በተካሄደው ውድድር የሶስተኛ ደረጃ ተሸላሚ እንዳደረገው ገልጸዋል። ተማሪው ሌሎችንም የሂሳብ ቀመሮች ለማሻሻል ጥረት እያደረገ መሆኑንም ጨምረው ገልጸዋል። ስለ ተማሪውም ያሉት አላቸው። እንደ ኦሮሚያ ክልል ያገኘውን የሂሳብ ቀመር አዳማ በተደረገ ውድድር አቅርቦ ሶስተኛ ወጥቶ እውቅና አግኝቶ ተሸልሞ ነው የመጣው የተማሪ ለትምህርት ቤታችን ብቻ ሳይሆን በአገሪቱ ውስጥ ለሚገኙ ትምህርት ቤት ጭምር ትልቅ መነሳሳትን እንደሚፈጥር አስባለሁ። ፈይሳ በዘጠነኛ ክፍል ውስጥ ያለ ሌላ የሂሳብ ቀመርንም አሻሽሎ ለማቅረብ ጥረት እያደረገ ነው። ሌሎችም በርካታ ቀመሮችን ለማግኘት እየሰራ ነው። ይህ በጥረት ላይ ላሉ ሌሎች ተማሪዎችም መነሳሳትን ይፈጥራል የሚል ሀሳብ አለኝ። ከልጅነቱ ጀምሮ ጎበዝ ተማሪ ነበር ሲሉ የሚመሰክሩለት አጎቱ አቶ ሚዛኑ ከበደ ይበልጥ እንዲጎብዝ ግን ሊበረታታ ይገባል ሲሉ ገልጸዋል ሄጋሙ ጫንኩ ነው የወጃጀ ቤተሰሜ ይህ ልጅ ከተበረታታ ለሀገር ተስፋ ነው እንዲህ ሲል ነገ እንደ አይነት ትውልድ ከሀገሩ አልፎም በአለም ላይ አዲስ ነገር ለመፍጠር ሀሳብ ያለው ልጅ ነው የምንፈልገው የገንዘብ ድጋፍ ሳይሆን እንደ ሀገሪቱ ያለ እንደ አይነት ተማሪዎችን የሚያወዳደር እና ለቁም ነገር የሚያበቃ አካል ያስፈልጋል። ተማሪ ፈይሳ ለሌሎች ተማሪዎችም መልእክት አስተላልፏል። አላይ መጀጥን ኬስተኝ ሀላምጄፋና ዋንት ጀደሙ ዝራ ባልተስተካከል ሁኔታ ውስጥ ሆነን ሁኔታውን እናስተካክላለን የሚባል ነገር አለ። ተማሪዎች ተግዳሮት ለሚፈጥርባቸው ነገር እጅ መስጠት የለባቸውም። በምንም ሁኔታ ውስጥ እናንብብ፣ ጠንክረን እንስራል አለው። ተማሪዎች ለትምህርታቸው ትኩረት ሰጥተው ከተማሩና አካባቢያቸውን ዞር ብለው ካዩ በአቅማቸው ብዙ ሊፈቷቸው የሚችሉ ችግሮች ስላሉ ሳይሰላችሁ ጠንክረው መማር አለባቸው ሲልም ፈይሳ አክሎ መልእክቱን አስተላልፏል ለአሜሪካ ድምፅ ናኮር መልካ ከአምቦ በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ወጣቶችን የሚመለከት መሰናዶ ነው። በትናንትና ሁለት 39ኛው የሰሜን አሜሪካ የኢትዮጵያን ስፖርት ፌዴሬሽን ፌስቲቫል በሜሪላንድ ዩኒቨርሲቲ ስቴዲየም ተጀምሯል። ከ30 በላይ ቡድኖች ከተለያዩ የአሜሪካ ግዛቶች የመጡ የትውልድ ኢትዮጵያውያን ቡድኖች በዚህ ፌስቲቫል ላይ ይወዳደራሉ ይፎካከራሉ። ትናንት በነበረው ውድድር ወይም የ እግር ኳስ ግጥሚያ የፌኒክስ ቡድን የሳንዲያጎን ቡድን ሁለት ለአንድ አሸንፏል። ሳን ፍራንሲስኮና ቶሮንቶ ቡድኖች ደግሞ ሁለት ለሁለት አቻ ወጥተዋል። ሜኔሶታ ቡድን የቺካጎ አቻውን ሁለት ለዜሮ አሸንፏል። እንዲሁም ኒውዮርክና ኤልኤ ዳሎል የተባሉት ቡድኖች አንድ ለአንድ አቻ ወጥተዋል። የሲያትል ባሮ ቡድን በትናንትና ሁለት ድል ቀንቶታል፤ የፖርትላንድ አቻውን ሁለት ለባዶ አሸንፏል። ሳኖሴ በትናንትናው እለት የዲሲ ስታር ቡድንን አንድ ለዜሮ አሸንፏል። እንዲሁም በተመሳሳይ የሴንት ሚካኤል ቡድን የሜሪላንድ አቻውን አንድ ለዜሮ በሆነ ውጤት አሸንፏል። ይሄ ፌስቲቫልና ይሄ ፉክክር እስከ መጪው እሁድ ድረስ ይቀጥላል። እኛም እየተከታተልን በዚህ መሰናዶ ላይ የሚቀርቡ ከስፖርታዊ ክንውኖችም የተሻገሩ ባህል ነክ፣ ንግድ ነክ እና ሌሎች ጉዳዮችን እየተከታተል እናቀርብላቸዋለን። በዚሁ ወደ ዛሬው የስፖርት መሰናዱ እንሻገር። ኬኔዲ አባተ ከኢትዮጵያና ከመላው ዓለም የተውጣጡ የስፖርት ዜናዎችን በመቀጠል ያቀርብልናል። አዲስ አበባ ከተማ ከፕሪሚየር ሊግ መውረድ በማነጋገር ላይ ነው። ለሻምፒዮንነትና ከሊጉ ላለመውረድ ከፍተኛ ፉክክር በተደረገበት በዘንድሮው ቤቲንግ የኢትዮጵያ ፕሪሚየር ሊግ የዋንጫው አሸናፊና ሶስተኛው ወራጅ ቡድን በመጨረሻው ጨዋታ ለየታቸው ይታወቃል። ሊጉ በቅዱስ ጊዮርጊስ የበላይነት ሲጠናቀቅ ከጊዮርጊስ ጋር በነበረው የመጨረሻ ጨዋታ የተሸነፈው አዲስ አበባ ከተማ ሰበታ ከተማንና ጅማ አባ ጅፋርን ተከትሎ ሶስተኛው ወራጅ ክለብ ሆኗል። 32 ነጥብ ያለው አዲስ አበባ በሊጉ ለመቆየት ማሸነፍ አሊያም ከፋሲ ፋሲል ከነማ ጋር የተጫወተው ድሬዳዋ ከተማ መሸነፍ ነበረት። ይሁንና ፋሲልን ሶስት ለሁለት በሆነ ውጤት ያሸነፈው ድሬዳዋ በሊጉ ለመቆየት በመጨረሻው ጨዋታ የነበረውን ብቸኛ እድል ተጠቅሞ ተርፏል። ፋሲል እስከ ሰባ ሰባተኛው ደቂቃ ሁለት ለባዶ ሲመራ ቢቆይም ድሬዳዋ ከተማ በሰባ ሰባተኛው በሰማኒያ አምስተኛውና በሰማኒያ ስምንተኛው ደቂቃ ባስቆጠራቸው ግቦች አሸንፎ በሊጉ መቆየት ችሏል። ይህን ተከትሎ ፋሲል ከነማ ከድሬዳዋ ከተማ ጋር ያደረገውን ጨዋታ ከአቅም በታች ነው ያደረገው በማለት አዲስ አዲስ አበባ ከተማ ቅሬታውን ለአወዳዳሪው አካል በደብዳቤ አቅርበዋል። አወዳዳሪው የሊግ ካምፓኒ በፊልም መረጃ በተደገፈ ምርመራ ተገቢውን ውሳኔ እንዲሰጥ ሲልም ጠይቋል። የፋሲል በድሬዳዋ መሸነፍ የበርካታ የስፖርት መገናኛ ብዙሀንም መነጋገሪያ አጀንዳ ሆኖ ሰንብቷል። ይሁን እንጂ ፋሲል ከአቅም በታች አለመጫወቱን በመግለጽ የሚቀርብበትን ውንጀላ አጣጥሏል። በዚህ ጉዳይ ላይ ከኢትዮጵያ እግር ኳስ ፌዴሬሽን መረጃ ለማግኘት ለፌዴሬሽኑ ዋና ጸሐፊ አቶ ባህሩ ጥላውን ስልክ ደውለን ባለመነሳቱ ሊሳካልን አልቻለም አልተቻለም። ይሁን እንጂ ከሊግ ካምፓኒው የሚመጡ ሪፖርቶችን መሰረት በማድረግ የኢትዮጵያ እግር ኳስ ፌዴሬሽንም በጉዳዩ ላይ ምርመራ እንደሚያደርግ መግለጹን የስፖርት መገናኛ ብዙሀን መረጃ ያመለክታል። የ2023 የአፍሪካ ዋንጫ በአየር ሁኔታ ስጋት ምክንያት ወደ 2024 ተዛውሯል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ፕሬዚደንት ፓትሪስ ሞጽሄፔ እሁድ ዕለት በሞሮኮ ራባት እንደተናገሩት በኮት ዲቫር እንደ ጎርጎሮሳውያኑ በ2023 ለማካሄድ ታቅዶ የነበረው ቀጣዩ የአፍሪካ ዋንጫ በ2024 እንዲካሄድ ተወስኗል። ውድድሩ ከሰኔ እስከ ሐምሌ 2023 ሊካሄድ የነበረ ቢሆንም ይህ ወቅት በኮትዲቫር ከፍተኛ ዝናብ የሚጥልበት ነው። በመሆኑም ኃላፊነቱን ልንወስድ አንቺ ችልም ብለዋል ደቡብ አፍሪካዊው የካፍ ፕሬዝደንት። በዚህም ምክንያት የአፍሪካ ዋንጫ ውድድር በጥርና በየካቲት ወር ይካሄዳል ነው የተባለው። የዩክሬን ፕሬዝደንት ዘለንስኪ ሩሲያና ቤላሩስ ከስፖርቱ ዓለም መጋቸውን አደነቁ። ፕሬዝደንት ቮሎዲሚር ዘለንስኪ ከዓለም አቀፉ የኦሎምፒክ ኮሚቴ ፕሬዝደንት ቶማስ ባች ጋር በኪየቭ ፊት ለፊት በተገናኙበት ወቅት ባደረጉት ንግግር ኮሚቴው ሩሲያና ቤላሩስን ለማገድ የማያወላውል አቋም መውሰዱን በማድነቅ ለዚህም ምስጋናቸውን አቅርበዋል። የዩክሬን ብሔራዊ ኦሎምፒክ ኮሚቴ ፕሬዝደንት ሰርጌይ ቡብካ በተገኙበት በዚህ ስብሰባ ላይ ሩሲያ በዩክሬን ላይ የፈጸመችው ወረራ የሀገሪቱን ስፖርት እንዳዳከመው ቀድሞው ዘለንስኪ ለባች ተናግረዋል። ከመቶ ሺህ የሚበልጡ የዩክሬን አትሌቶች የስልጠና እድል የላቸውም ሲሉም አክለዋል። በመቶዎች የሚቆጠሩ የስፖርት ማዘውተሪያዎች ወድመዋል ያሉት ዘለንስኪ በርካታ የዩክሬን አትሌቶች የሀገራቸውን ጦር በመቀላቀል ሀገሪቱን በመከላከል ላይ ይገኛሉ ነውም ያሉት። እስካሁን ድረስ 89 አትሌቶችና አሰልጣኞች በጦርነቱ ህይወታቸውን ያጡ ሲሆን 13 የሚሆኑት ደግሞ በሩሲያ ተይዘው በግዞት እንደሚገኙ ዘለንስኪ ተናግረዋል። ሩሲያ የዩክሬንን ህዝብ ለማ ማጥፋትና ሌሎች የአውሮፓ ሀገራትን ለማንበርከክ እየሞከረች ሳለ ተወካዮቿ በዓለም የስፖርት ማህበረሰብ ውስጥ ምንም ቦታ ሊኖራቸው አይገባም በማለት በሩሲያ ላይ የተወሰደውን እርምጃም አድንቀዋል። ባች በበኩላቸው በሩሲያና በቤላሩስ ላይ የተጣለው እገዳ እንደሚቀጥል ለዩክሬን ፕሬዝደንት አረጋግጠዋል። ሩሲያ ዩክሬን በዓለም አቀፉ ኦሎምፒክ ኮሚቴ በፊፋና በሌሎችም በርካታ የስፖርት አካላት ከሚዘጋጁ የተለያዩ ስፖርታዊ ውድድሮች መታገዳቸው ይታወሳል። ኬኔዲ፣ እናመሰግናለን። ወደ መጨረሻው ዝግጅታችን ስንሻገር እንግዲህ የሰሜን አሜሪካ ኢትዮጵያን ስፖርት ፌዴሬሽን ፌስቲቫል ከስፖርታዊ ፌስቲቫልነቱ ውጭ የተለያዩ የንግድና የፈጠራ ሀሳቦች የሚቀርቡበት መድረክ በመሆንም ይታወቃል። ለዚያም በዚያ ካገኘ ነው ሕጻናትን ንባብ ለማስለመድ ያለመ የፈጠራ ውጤት ይዞ ብቅ ካለ አንድ ወጣት ጋር ያደረግነው ቆይታ በመቀጠል ይቀርባል። ስሜ ጥላሁን አለማየሁ ይባላል። በዚህ ዝግጅት ላይ ይዘን የቀረብነው ፊደል ኢቡክ የሚባል ነው። አምስት ሆነን የሰራነው ጓደኛሞች፣ ቤተሰቦች ነን። ተሰብስበን በእኛ ኮሚኒቲ ውስጥ ያለውን ችግር ምንድን ነው ብለን ስናይ ልጆች የሀገራቸውን ቋንቋ፣ ባህል፣ ታሪክ የሚረዱበት የሆነ ነገር እያጫወተ የሚማሩበት ነገር ለምን አንፈጥርም ብለን አስበን የፈጠርነው ነገር ነው እና ይሄ መጽሐፍ የሚያደርገው ምንድን ነው በድምፅ ነው የሚያስተምረው ልጆች ሌሎች ዎች ላይ እንደምታዩት ሲነካ የሚያወራ ሁል ብዙ ነገር ያካተተ በውስጡ ፊደላቶች አማርኛ ሀሁ አለው ብዙ አይነት ቃላቶች ላይ ለምሳሌ እንስሳቶች፣ ከዛ በተረፈ የሰውነት ክፍሎች፣ ሰላምታ በአማርኛ ነው። እሱ ብቻ ሳይሆን አማርኛም ችሎ ደግሞ እንግሊዘኛ መማር ለሚፈልጉ ልጆች ራሱ ወደ እንግሊዘኛ እየቀያየረ ከአማርኛም ወደ እንግሊዘኛ፣ ከእንግሊዘኛ ወደ አማርኛ እየቀያየረ ሁለቱም ቋንቋ እንዲማሩበት ከዛ በተረፈ ደግሞ ከተማሩ ካዩት በኋላ ደግሞ ራሱ ይሄ ምንድን ነው የት ጋን ያለው እያለ ይጠይቃቸዋል። እሱን ሲነኩ በትክክል ካወቁት በትክክል አውቃቸዋል ካላወቁት እንደገና ሞክሮ እያለ በሂደት ያለ አስተማሪ በራሳቸው እንዲማሩ የሚያደርግ ነው። ሰላም ችግር የለም አመሰግናለሁ እንደምን አደርግ እንደምን አደርግ እንደምን አመሸን እንደምን አመሸሽ ከዛ በተረፈ እዚህ ጋር ያለች ፔጅ አለችን እሷ ፔጅ። ፕሌን ፔጅ ነች። እሷ ፔጅ ላይ ድራይ ሬዘር አለን፣ አብሮ የሚመጣ ነው። ይሄም ባትሪም አብሮ ይመጣል። እዛ ላይ እየጻፉ እያጠፉ ጽሁፍ የአማርኛ ጽሁፍን መማር ይችላሉ ማለት ነው። ስለዚህ ይሄ ሀሁ አለው ለማሳየት ያህል ሲጀምር እንደዚህ ነው የሚሆነው። ከዛ በኋላ ይነቃሉ እያለ ሄዳል። ከዛ ጌም እያጫወተ የሚጠይቃቸው ያቱ ይሄ ነው። አሁን ኳስ የትኛው ነው? እዚህ ጋር ነው። አበባ እዚህ ጋር ነው። ግን እሱን እንደው ባያቁትና ቢነኩት ይሄኛው ምን ይላል? ዝሆን መሆኑን ይነግራቸዋል ማለት። ቢሳሳቱም ተሳስታቸዋል ብቻ ብሎ አይተዋቸውም፣ እንደ መልመጃ ጥያቄ ከነ መልሱ ይሰጣቸዋል። ሕጻናትን በተለይ ደግሞ የኢትዮጵያን ቋንቋና ፊደላትን በማናት ረገድ ለመሰማራት የፈለጋችሁበት ምክንያቱ ምንድን ነው? መጀመሪያ ያው አባቶች ነን፣ እንዳለ ግሩፓችን ውስጥ ያለ ነው በብዛት ማለት ይቻላል አባቶች ነን። እና ልጆቻችንን ማስተማር በሚፈልግ ጊዜ ኮሚኒቲያችን ላይ ልጆች ላይ የተሰራ ነገር ስንፈልግ ያገኘ ነው ብዙ አጥጋቢ ነገር አይደለም። አሁን አይተ እንደሆነ እዚ ጋር የስፓኒሽ ልጆች ስፓኒሽኛ ብዙ አይነት ነገር አላቸው። የሌላም አሁን ህንዶች ራሱ የህንዶችም ብዙ ነገር ታገኛለ ዩቲዩብ ላይም ምንም ላይ ግን በእኛ ብዙ ያልተሰሩ ነገሮች አሉ። ለቢዝነስ ብቻ አይደለም ለልጆቹን ባህላቸውን ቋንቋቸውን አውቀው ቋንቋ አውቀው ሁለት ቋንቋ አውቀው እንትን ማለት ፕሪቪሌጅ ነው የሌለበት ምለው ያው ዋናው ነገር ቅድም እንዳልኩት ቢዝነሱ አይደለም፣ ይሄ ነገር እኛ የምናሰፋው ነገር ነው። አሁን ዋናው ስማችንን ተክለን ሰዎች ሬላያብል ናቸው፣ ትክክል፣ ልጆችን የሚያስተምር ነው ብለው ሲያስቡ ከዛ በኋላ የምንፈጥራቸው ብዙ ነገሮች አሉ። ልጆችን የሚያስተምር ልጆችን እየገነባ ቋንቋዎች ቋንቋ ብቻ አይደለም። እኛ አሁን አማርኛ ላይ ተነሳን እንጂ አማርኛ ላይ የሚቆም አይደለም። ሀገራችን በጣም ብዙ ቋንቋዎች አሏት። እነሱ ቋንቋዎች ላይ ሁሉ እንሰራለን። ቀስ እያለ ሰዎች ልጆች ብዙ አይነት ቋንቋ እንዲለምዱ ማድረግ እንችላለን ማለት ነው። የሚያድግን የሚሰፋም እዚህ ሀገር ላይ ብቻ የሚቆምም አይደለም ኦል ኦቨር ዘ ወርልድ የሚሄድ ነገር ነው። ኢትዮጵያም የሚገባ ነገር ነው ይሄ ነገር። ለወደፊት እንደውም እየሰፋ ሄዶ ቋንቋዎችን አስተምሮ እኛ ሀገር ያሉ ችግሮችንም ያጠብልናል። ሰው እርስ በርስ በቋንቋ ከተግባባ ምንም አዲስ ቋንቋ መልመድ ጥሩ ነው። ምንም እንትን አለ ሌላ ነገር አለም እና ቋንቋዎችን ማስተማር እና ባህሎችን ታሪኮችን ስለ ሀገራችን ማስተማር ነው ዋናው አላማችን፣ እና እሱ እንዲታወቅልን የምንፈልገው። እናመሰግናለን። ሰላም ስላመሻችሁ በእጅጉ እናመሰግናለን አድማጮቻችን። የነገ ሰው ይበለን። በመስተንግደው ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ ማረስ። እስካሁን ድረስ አብረናችሁ ነበር። መልካም ምሽት ሁላችሁ